መድረክ አድማጮቻችን፣ የዛሬው የውይይት መድረክ አጀንዳችን የራያን ሕዝብ የማንነት ጥያቄ የሚመለከት ነው። ሰሞነኛ የሆነው በተለያዩ ቦታዎች በተነስቶ በውይይት መድረክነት ላይ ያለ ጉዳይ ነው። የውይይት መድረክ ተሳታፊዎቻችን ወይዘሮ አስቴር አስገዶም፣ አቶ በርሄ ሀጎስ እና ዶክተር ተበጄ ሞላ ናቸው። በቅድሚያ ወይዘሮ አስቴር የራያ ታሪክ መነሻ ከየት ነው ከሚለው ለምን አንጀምርም? በመጀመሪያ ለዚህ ውይይት ለማድረግ ስለጠየቅከኝ አመሰግናለሁኝ። በዚህ አጋጣሚ ደግሞ ማሳሰብ የምፈልገው የታሪክ አዋቂ አይደለሁም። የምናገራቸው ነገሮች በሙሉ ራሴ ካነበብኳቸው በአሰ ታሪክ ከሰማኋቸው ነገሮች ተመርኩ ይዤ ነው እና የማንጸባርቃቸው ማንኛውም ሀሳቦች የኔ የኔ ብቻ እንደሆኑ እንዲታሰብልኝ እፈልጋለሁኝ። እንደአነበብኩትና እንደሰማሁት አፈ ታሪክ የራያ ህብረተሰብ መነሻው የኦሮሞ መስፋፋት በጣም የተቆራኘ ይመስለኛል። ምክንያቱም በአስራ ዘጠኝ ዘጠና ሶስት የኤሮፓውያን አቆጣጠር ይመስለኛል ባህሬ የሚባል መነኩሴ የጻፈው መጽሐፍ አለ እና እዛ እንደተናገረው የኦሮሞ ፓስቶራሊስቶች ማለት ከአርብቶ አደሮች ቆላ ቆላውን ከቦረና አካባቢ ይመስለኛል እየተከተሉ ይመጡ ነበር። ባደሮች ስለሆኑ ለምለም ቦታውን እየተከተሉ ማለት ነው እና በአስራ አምስት ሀያ ሁለት ጀምሮ ይመላለሱ እንደነበረ ከአስራ አምስት ዘጠና ሶስት እሱ መጽሐፍ ከጻፈ ጊዜ ድረስ ማለት ነው። ያ ይመስለኛል መሰረቱ። በእርግጥ በተቃራኒ ደውብዓ የሚባል ህብረተሰብ ከዛ በፊት እንደነበረ የሚናገሩ ጽሁፎች እና ታሪክ ዘጋቢዎች አሉ። ግን እዛ ብዙ አወዛጋቢ የሆኑ ጥያቄዎች ስለተነሱ በተለይ በእኔ በኩል መልስ ያላገኘ ሁላቸው ትኩረት አልሰጠሁትም። ግን አንድ ሁላችንም የምንስማማበት ነገር ቢኖር ኦሮሞ የራያ ህብረተሰብ መሰረት እንደሆነ ነው። ምክንያቱም ያ አሁን ራሱ የናኗር ዘይበ ላይ የቋንቋው ላይ ኢንፍሉዌንስ አለ። ኦሮምኛ ተናጋሪ ህብረተሰቦች አሁን አሉ። እዛ እኛ አካባቢ ዳዩ የሚባል ቦታ አለ። ባወራየው የሚባል አካባቢ አለ አሁን ድረስ ኦሮምኛ የሚናገሩ ህብረተሰቦች እንዳሉ ይሄ ይገልጻል። ያው የኦሮሞ መሰረት እንዳላቸው ማለት ነው። ዶብአ የሚባለው ግን ምንም አይነት ኤቪደንስ፣ ምንም አይነት ቅሪት፣ ምክንያቱም በጣም ግዙፍ የሆነ አስተዳደር እንደነበረ ነው የሚነገረው። ግን የት አለ ቅሪቱ? የት አለ ኢንፍሉዌንሱ? አሁን ያለው ህብረተሰብ ላይ ዝም ብሎ ድራሹ የሚጠፋ ህብረተሰብ ሊሆን አይችልም፣ እንደዛ በተለይ ትልቅ የገነነ አስተዳደር ከነበረ የኦሮሞው ግን አሁንም ድረስ ቪዝብል ነው። ለተፈጥሮ ያላቸው አመለካከት ስታይ ክሊር የሆነ የዚህ የገዳ ሲስተም ኢንፍሉንስ እንዳለው ያሳይሃል። ቋንቋው ራሱ ብዙ ብዙ ቃላቶች አሉ በቀጥታ ከኦሮሞኛ ጋር እዛ የራያ ትግርኛ ጋር ተደባልቆ የራያ ትግርኛ ራሱ ከሰሜኑ ትግርኛ በጣም የሚለየው የዚህ ኢንፍሉዌንስ አትሊስት አንዱ በእርግጥ የተለያዩ ማህበረሰቦች አሉ። አማርኛ ተናጋሪ፣ አገውኛ፣ እንዲሁም በመጠኑ ቢሆን አፋርኛ ተናጋሪ ስላለ የዛም ኢንፍሉዌንስ አለ። ግን ዋናው ዋናው ግን የኦሮምኛ ኢንፍሉዌንስ እንዳለ ነው የሚያሳይ እና ትግርኛው ሙሉ በሙሉ እንደውም እንደምሳሌ የምወስደው አንድ የሽሬ ገበሬ አብተ ከአንድ የራያ ገበሬ በተለይ በጣም አይሶሌትድ ከሆኑ ቦታዎች አምጥተ የምታገናኛቸው ብዙም አይግባቡም። ምክንያቱም ዲስቲንክት የሆነ ልዩነት አለ፣ የራያ ትግርኛና የሰሜኑ ትግርኛ ማለት ነው። ያ ትልቁ አስተዋጽኦ ያመጣው ከኦሮሞ ባክግራውንድ ስላለው ብዬ ነው። ማም ነው እንግዲህ ይሄ ነው የማውቀው ባጭሩ ማለት ነው። አመሰግናለሁ። አቶ በርሄ ሃጎስስ በእርሶ አተያይ የራያ የታሪክ መነሻ ግንዛቤው ምን ይመስላል? የራያን ታሪክ የሚያንጸባርቁት እንዴት ነው ጀርጥኔ እንግዲህ ራያ ስንል ትንሽ ለመብራራት ከአምባላጄ ወረዳ ጀምሮ እስከ አላውሀ ነው። ከአስራ ዘጠኝ አርባ ዘጠኝ በነበረው አካሄድ ካየነ ነው በጣም ሰፊ ከነበሩ ተውራጃዎች ውስጥ አንድ ነው። ስለዚህ በዚያ አካባቢ የተለያዩ ቋንቋ ተናጋሪዎች አሁንም ድረስ እንዳሉ ሁላችንም እናውቀዋለን። ራያ ስንል እንግዲህ ቅድም አስተር የገለጠችው በተለየ መሆኔ አላማጣ፣ ጨርጨር አካባቢ ታጅታችሁን ኮላው አካባቢ አሁንም ድረስ የምናገሩ የኦሮምኛ ቋንቋ ተናጋሪዎች አሉ። ያ ማለት ግን ኦሮምኛ ብቻ ነው የሚነገረው ማለት አይደለም። እዛ አካባቢ ለምሳሌ መሆኒ፣ በጣም በማውቀ ቦታ ላይ ወራባይ፣ አሁን ያለችውን አካባቢ ስቲል ኦሮምኛ የምናገሩ ወገኖቻችን አሉ። ግን እዛ አካባቢ በአብዛኛው የምነገረው መሆኒ ከትግርኛ ውጭ ሌላ ቋንቋ የሚነገር የለም። ስለዚህ ራያ ስንል በድሮ አካሄድ ለምሳሌ ራያና አዘቦ ስድስቱ ወረዳዎች ነበሩት አምባላጄ፣ ቦራ፣ እንዳ መኮኒ፣ መኮኒ፣ ጨርጨርና ድድቅ ሰዓላ፣ ራያ እና ቆቦ ከአስራ ዘጠኝ አርባ ዘጠኝ ዓመተ ምህረት የተከፈለውን ራያ እና ቆቦ ደግሞ ሁለት ወረዳዎች ነበሩት አላማጣና ቆቦ ማለት ነው። ስለዚህ ራያ ስንል ሁሉንም ያጠቃልላል ነው። ስለዚህ አምባላጄ የሚነገረውን ቋንቋ እንዳ መኮኒ የሚነገረውን ቋንቋ መኮኒ የሚነገረውን ቋንቋ ጨርጨር የሚነገረው ቋንቋ በአብዛኛው ትግርኛ ነው። ህዝቡ ከየት መጣ ከሆነ በኔ እምነት ትግራዋይ ነው ምክንያቱም ቋንቋውን ጠብቆ እስካሁን ድረስ ያለው ስለሆነ። ግን አሁን ቅድም አስራለች ውሽር አካባቢ ያለው አርሶአደር እና ራያ አካባቢ ያለው አርሶአደር በትግርኛም ለላስ አንዳንድ የቃላት ልዩነቶች ሊኖሩ ይችላሉ። ይሄ ግን የቋንቋ ተፈጥሮ ባህሪ ነው። ነሶ ራያ ወደ አማርኛ ከገባን ልክ እንደዛ ነው። ለምሳሌ የጎጃም አርሶአደር እና የወሎ አርሶአደር የቃላቶች ልዩነት ሊኖሩ ይችላሉ። የጎንደር አርሶአደር እና የምንጃር አርሶአደር ዘሰንፊ የኦሮሞ የወለጋው አርሳደር እና የሀረሩ ኦሮሞ አርሳደር አይንክ እንደዛ አይነት ነገር ኤቪን እንግሊዝኛ። ስለዚህ በአጠቃላይ ራያ ስንደርስ ወይ ትግራይ ላይ ስንደርስ ሚለይ ሳይሆን የቋንቋ ባህሪ ይመስለኛል። እንደዛ አይነት ከአካባቢ ስያሜዎች ጋር ከሌሎች ብሔሮች ወይም ደግሞ ብሔረሰቦች ቋንቋ ጋር ይሄ የመወሳስብ አነስማ አለ። ስለዚህ ያ ናቹራል ነው በእኔ እምነት። ግን በአብዛኛው ይሄ ራያ ስንል አንደኛ ቆላው ብቻ አይደለም እንደርታ አውራጃ ጫፍ ጀምሮ እስከ አላውሀ ያለውን ሕዝብ ነው። በዛ አካባቢ ግን ትግርኛ አለ፣ አማርኛ አለ፣ ኦሮምኛ አለ፣ አጎብኛ አለ፣ አፋርኛ አለ። ሁሉም ተስማምተው፣ ሁሉም በፍቅር የምንኖርባት አካባቢ ነው። ዶክተር ተበጀስ፣ በእርሶ አተያይ፣ ባለዎት ታሪካዊ ግንዛቤ ራያ ታሪካዊ መነሻ የት ነው የሚል አተያይ አለ በእርሶ ዘንድ? ተንኪው ካሳሁን፣ እኔም ላመሰግን እፈልጋለሁ በዚህ ጉዳይ ላይ ጊዜ ሰጠህ ልታወያዬን ስለፈቀድ። የራያ ታሪክ በጣም የተጠና ነው። ባለፉት ሀያ ሰላሳ ዓመታት ውስጥ በርካታ ጥናቶች ተደርገው በየዩኒቨርሲቲው በየላይብራሪ ያሉ። ስለዚህ ያን ያህል አከራካሪ አይደለም። ስለዚህ ወደ ታሪኩ ስንመጣ፣ ቅድም አስቴር እንዳነሳችው እንግዲህ የመጀመሪያ ህዝቦች የሚባሉት የዛ አካባቢ ራያ ሸለቆ ነው። ምናልባት ካሳውን አካባቢው የምታውቀው ከሆነ ሸለቆ ነው። በግራና በቀኝ በሰሜንና በደቡብ ተራራዎች አሉ። መሀሉ ሸለቆ ነው። የራያ ሸለቆ ማለት ነው። በዛ ሸለቆ ላይ የመጀመሪያዎቹ ነዋሪዎች ዶብአ ናቸው። ይሄ ደግሞ ሪከርድድ የሆነ ሂስትሪ አለ። ለምሳሌ በአስራ አምስተኛ ክፍለ ዘመን የባዕደ ማርያም ንጉሱ የኢምፐረር ባዕደ ማርያም ጋር የተደረገውን ጦርነት በዝርዝር የሚያሳይ የባዕደ ማርያም መዋለ ንዋይ የራሱ ክሮኒካል የጻፈው ታሪክ አለ። ኋላም በአስራ ስድስተኛ ክፍለ ዘመን የፖርቹጋሉ አምባሳደር ወደ ጎንደር ሲያልፍ በአካባቢው ስላለፈ ዶባዎች ጋር ሪከርድድ የሆነ በደንብ የተብራራ ጽሁፍ ጽፏል። ስለዚህ የዶባዎች ሃይማኖታቸው ሙስሊም እንደነበሩ በቋንቋ ከሰሜን ካለው ከትግራይ ህዝብ ጋር እንደሚለዩ። ምክንያቱም በትግራይ ስላለፈ የትግራይንም ህዝብ አይቷል፣ የዶባዎችንም አይቷቸዋል። እነሱ ኩሽቲ ናቸው ነው የሚለው እሱ። ሌሎች መረጃዎችም እንደሱ ነው የሚያሳዩት። ሀይማኖታቸውን ሙስሊም ነበሩ። ስለዚህ ዶባአ የሚባሉ ነባር ህዝቦች እዛ ላይ እንደነበሩ ግልጽ ነው። ከዛ በኋላ በአስራ ስድኛ ክፍለ ዘመን የራያና አዘቦ ኦሮሞዎች አካባቢው ላይ እንደደረሱ ይታወቃል። ኦሮሞ ታሪክ የሞጋሳ ትራዲሽን አለ። በሞጋሳ ባህል ተሸናፊዎቹ የዶባ ሰዎች በኦሮሞ ጎሳ እዛ ራያ ሸለቆ የሚኖረ ጎሳ ተውጠው እንደቀሩ ግን ኢንፍሉንሳቸው ቅድማስር ያነሳችው ነገር አለ። ተጽዕኗቸው እስከዛሬ ስላልዘለቀ ለመኖራቸው አስረጅ የለም ላለችው፣ አንዱ ለመኖራቸው ዋና አስረጅ ሃይማኖታቸው፣ ሃይማኖታቸው ሙስሊም ነበሩ። አሁን ራያ የሚገኙ ብዙዎቹ ኦሮሞዎች እንዲሁም በዛው አካባቢ ያሉ ለምሳሌ ወራባዬ ዳይ ዳዩ ያሉ የራያ ሰዎች ብታይ እምነታቸው ሙስሊም ነው። ስለዚህ አንዱ እዛ አካባቢ መኖራቸው ተጽዕኖቸው፣ ነው ተጽዕኖቸው ስምስልም እና ጥለው አልፈዋል ነው አንዱ። ስለዚህ ወደ ታሪኩ ስንመጣ ግን የራያ ሕዝብ ዶባአና ኦሮሞ አንድ ላይ ተዋህዶ ከፈጠረው በኋላ በተለይ በአስራ በአስራ ዘጠኛው ክፍለ ዘመን የኢትዮጵያ ማዕከላዊ ነገስታት ጥንካሬ እያያዙ ሲመጡ ራያ እንግዲህ የሰሜንና የደቡቡን የምስራቅና የምዕራቡን አዋሳኝ ወሳኝ የንግድ መስመር ላይ ስለነበር ቦታው ያን አካባቢ የሰላም እና ጸጥታ ማስከበር ፍላጎት ስለነበራቸው ማዕከላዊ ነገስታት ራያ ላይ ተጽዕኖ መፍጠር ጀምረዋል። ለምሳሌ የመጀመሪያውን ተጽዕኖ ከፈጠሩት ውስጥ አጼ ዮሐንስ ናቸው። አጼ ዮሐንስ ንግስናውን ከመያዛቸው ቀድሞ ተክለ ጊዮርጊስ ንጉስ እያሉ እሳቸው የትግራይ ገዥ በነበሩበት ጊዜ ጀምረው የመጀመሪያውን ዘመቻ አካሄደዋል። ንግስናቸውን ከተቀበሉ ከአስራ ስምንት ሰባ ሁለት በኋላ ራሱ ቢያንስ ሶስት የተለያዩ ዘመቻዎችን ወደ ራያ አድርገዋል ይህ ደግሞ ለንግስት ቪክቶሪያ ላይ በጻፉት ደብዳቤ እስኪል ደብዳቤ ማግኘት ይቻላል። ራያ የሚባል ህዝብ አምፆብኝ ዘመትኩ በእግዚአብሔር ኃይል አሸንፊያቸው ተመለስኩ ይላሉ ደብዳቤያቸው ላይ ለንግስት ቪክቶሪያ የጻፉት። ስለዚህ አጼ ኃይለ ሥላሴ በተከታታይ ወደ ራያ ባደረጉት ዘመቻ፣ በተለይ በኋለኛው ዘመቻ፣ የመጨረሻ ዘመቻ የሚባለው ያደረጉት ምንድን ነው? ትርፍ ታቦት ይዘህ ተከተለኝ ነው ያሉት የአማራውንም በላስታ በኩል ያለውንም በእንደርታ ያለውንም ክርስቲያን ማለት ነው። ስለዚህ በኢትዮጵያ ዘመናዊ ታሪክ ውስጥ የመጀመሪያው የህዝብ ሰፈራ የተካሄደው ራያ ውስጥ ነው። ይሄ ሪከርድድ ሆኖ ዞብል የሚባል ራያ ብትሄድ ዞብል ተራራ ላይ ያለ አደባባይ ኢየሱስ የሚባል ቤተክርስቲያን አለ። እዛ ቤተክርስቲያን ላይ ያለ መዛግብት የተደረገውን ዘመቻ እና የተደረገውን ሰፈራ በግልጽ አብራርቶ ያሳይሃል። ስለዚህ የመጀመሪያው ፎርማል የሆነ የህዝብ ሰፈራ የተካሄደው ራያ ውስጥ በአጼ ዮሐንስ የመጨረሻው ወደ ራያ ባደረጉት ዘመቻ ነው። በዚህም ንጉስ ምኒልክ ከሸዋ ሌሎቹ ባላባቶች ከዋግና ከላታ ወርደው የራያን ህዝብ ለመጨረሻ ጊዜ ያንበረከኩበት ጦርነት አካሄደዋል። በዛም በርካታ የክርስትና ተከታይ ትግርኛና አማርኛ ተናጋሪ የክርስትና ተከታይ በአካባቢው አስፍረዋል። ለዚህ ደግሞ አሁን አማራ ክልል ውስጥ ባለው የዞብል ተራራ ላይ ብትሄድ የአሉላ ሰፈር የሚባል አለ። የትግረኛ ተናጋሪ የነበሩ ሰዎች እዛ አካባቢ የሰፈሩበት። አሁን ራያ ዞቦ በተባለው ደግሞ ባላ ብትሄድ አማርኛ ተናጋሪዎች አሉ። እስቲ እኔ አካባቢውን በዙሪያ ይቻሉ የሴትልመንቱ ዓላማ ምንድን ነው? ህዝቡ አማጺ ስለነበር ይሄ ኦሮሞ እና ዶባው የሰራው ህዝብ አማጺ ስለነበር እንደ ስትራቴጂ የተወሰደው ምንድን ነው? ክርስቲያኑ በማስፈር አካባቢውን ሰላም ማድረግ ነው። ስለዚህ በመጨረሻ በአጼ ዮሐንስ ዘመቻ የራያ ህዝብ ፖፕሌሽን ኮምፖዚሽኑ በመሰረታዊ መንገድ ተቀይረ ማለት ነው ከዋግ ከትግራይ ከላስታ የመጣ የአገውኛ የትግርኛና አማርኛ ተናጋሪ ህዝብ ሰፈረበት አካባቢ እና ከዛ ቀጥሎ በአስራ ዘጠነኛው ክፍለ ዘመን የሁለተኛው አጋማሽ ላይ ነው። መጨረሻ ላይ የጣሊያን ጦርነት ተካሄደ። የጣሊያን ጦርነት ከተካሄደ በኋላ ከጦርነቱ በኋላ ንጉሰ ነገስቱ ወደ ሀገር ሲመለሱ በተመለሱ በአመት በሁለት አመት ውስጥ የራያ አመፅ ተነሳ። የራያ የገበሬ አመፅ በተለምዶ ዘ ፈርስት ወያኔ ወይም ቀዳማይ ወያኔ የሚባለው ማለት ነው። አመፁ የተነሳው ራያ ነው። ከዛ ዋጅራት ሄደ። ከዋጅራት ወደ እንደርታ ሄዶ ወደ ትግራይ መቀሌ ድረስ ደረስ ያን አመፅ የማዕከላዊ መንግስትና የትግራይ ባላባቶች ተባብረው ካከሸፉት በኋላ በአካባቢው ላይ ከባድ ከባድ ቅጣት ተካሂዷል። ያ ቅጣት የተካሄደበት አንዱ ምንድን ነው የሚለው ይሄ ደግሞ አሁን የምነግር መረጃ ምንድን ነው ያለው በአገረ ግዛት በቀድሞ የአገር ግዛት ሚኒስትር በኃይለ ስላሴ የአገር ግዛት ሚኒስትር የርት ክፍል ውስጥ የተጻፈ ደብዳቤ አለ። ስለዚህ የሚያብራራ ምንድን ነው የሚለው እነዚህ ራያ የሚባሉ ሰዎች በተከታታይ በአካባቢው ሕዝብና በመንግስት ላይ ስላመፁ ዳግም ወደ አመፅ እንዳይነሱ በደንብ የሚያዳክም እርምጃ መወሰድ ያለባቸው፣ የሚወሰደው እርምጃ እንደሚከተለው ነው ይላል። አንደኛ መሳሪያ እንዲፈቱ፣ ሁለተኛ ቅጣት ገንዘብ እንዲከፍሉ፣ ሶስተኛ ግን መሬታቸው በሙሉ በመንግስት እንዲወረስ ሁለት ሶስተኛው መሬት ለዋግና ለትግራይ ሰዎች እንዲሸጥ አንድ ሶስተኛው መሬት ግን ራሳቸው የራያ ሰዎች በውድ ዋጋ ከመንግስት እንዲገዙ ይላል። ይህ ቅጣት ነው ለአካሄዱት አብዮት በአገር ግዛት ሚኒስቴር የርስት ክፍል ውስጥ ተጽፎ ዶክሜንት በትእዛዝ የተሰጠ እንግዲህ ከአጼ ዮሐንስ ከወሰዱት እርምጃ በተከታታይ ይሄኛው ደግሞ ሌላ ሪዝን አመጣ። ማለት ኮምፖዚሽኑን የሚቀየር ምንድነው? ሁለት ሶስተኛው መሬት በመንግስት ተወሰደ። ከመንግስት መግዛት ያለባቸው ማን ናቸው? የሚለው ደግሞ ባለውለታዎቹ የትግራይና የዋግ ህዝቦች ይላል። ምክንያት ባለውለታ የሚለው ምንድን ነው? ጣሊያንን ለመውጋት በተደረገው ርብርብ ከመንግስት ጎን ተሳትፈው ደማቸውን ስላፈሰሱ፣ ኋላም ይሄኛው የወያኔ አመፅ ሲነሳ በዘማችነት መጥተው ስላንበረከኩልን መሬቱ ለነዚህ ህዝቦች ብቻ እንዲሸጥ ይላል። በዛ መሰረት ተሽጦ በርካታ የአገውኛና የትግርኛ ተናጋሪ ህዝብ መሬቱ ለመያዝ ችሏል። ራያውስ መጡ? ስለዚህ የአጼ ዮሐንስን የሰፈራ ፕሮግራም የኋለኛውን የመሬት ግዥ ፕሮግራም አንድ ላይ ስታዋ ሄደው የራያ ህዝብ የፖፑሌሽን ኮምፖዚሽን ተቀይሯል። ያ ማለት ግን ራያነት ተቀየረ ማለት አለም። ታሪኩ ይሄ ነው፣ ትንሽ ለማብራራት ያህል። እሺ፣ አስቴር፣ ቅድም በርሄ እንደተናገረው ራያ ማለት በጣም በጣም ትልቅ መልክዓ ምድር ነው። ከደቡብ እንደርታ አለውሀድረ የሚሄድ መልክዓ ምድር ነው። እዛ ህብረተሰቡ ውስጥ ብዙ የተለያዩ ስነ ልቦናዎች እና ቋንቋዎች ሁሉ አሉበት። ብዙ ጊዜ ዲስከስ ሲደረግ ራያ ስንል በተለይ በተለይ ኮንፍሊክቱ ያለበት ቦታ አላማጣና አካባቢዋ ድንበር ላይ ያለው ኤሪያ ነው እና ሁልጊዜ ራያ ስንል ብዙ ጊዜ ዲስከስ የሚደረገው በተለይ በኮንፍሊክቱ ጋር የተያያዘ ስለ አላማጣን አካባቢዋ ነው የሚነገረው። ግን ራያ ሲባል ግን ጀነራል ነው፣ በጣም ትልቅ ኤሪያ ነው እና አሁን የዋጀራት ራያ ቅድም በደጀኔ ሲናገር ባለፈው ራያ የአማራ ስነ ልቦና ያለው ህብረተሰብ ነው ሲል፣ የዋጀራቱ ራያ በፍጹም ይሄ ሊገባው አይችልም። ምክንያቱም እሱ የራያ ትግራዊነት ስነ ልቦና ያለው ህብረተሰብ ስለሆነ ታሪኩ፣ ምናልባት አንዳንድ ጊዜ ብዙ ጊዜ ኔጌቲቭ የሆነውን ነገር ብቻ ፒክ እናደርጋለን እንጂ ድሮ ሲጀምር ራያ ሲባል ቆላና ደጋማ የሆነ ቦታ አለን። እና አሁን ዶክተር ተበጀ ሲናገረው የነበረው ሸለቆ የተባለው ይሄ በብዛት ሜዳ ላይ ወይ ደግሞ ቆላው ላይ ያለው ነው። ደጋው ላይ ስትሄድ አንድ እስላም አታገኝም። አብዛኛው ክርስቲያን ነው። አብዛኛው የትግርኛ ሰንቲመንት ያለው ነው። ቆላው ላይ ስትሄድ ግን የብብልቅ የምታገኘው እዛ ላይ ነው። ራያ የኦሮምኛ፣ የአማርኛ፣ የአገው ሰንቲመንት ያላቸው ያው እንግዲህ ባክግራውንድ ተከትሎ ነው የምታገኛቸው። ቆላው ላይ ነው እና በተወሰነ ደግሞ በተለምዶ ኦፍላ ከሚባለው ቦታ የተወሰኑ ጣቢያ ውስጥ ሀያገብኛ ሰንትመንት ያላቸው ፣ የተቀረው ግን በዛ ትግርኛ። ከተሞች ስታይ ግን አሁን ለምሳሌ ኮረምና አላማጣ፣ ወይ ደግሞ መኮኔ ስታወዳደር መኮኔ ቅድም በርሄ እንዳለው ትግርኛ ብቻ ነው የሚነገረው። ትግርኛ በተለይ ከተማው ላይ ትግርኛ ነው። እንግዲህ እንደማውቀው ኮረምና አላማጣ ግን ከተማው ጋር አማርኛ ነው የሚነገረው። የሚነገርበት ምክንያት ምንድነው? አብዛኛው ከተለያየ ቦታ የመጣ የተውጣጣ ህዝብ ስለሚኖርበት መግባቢያው አማርኛ ነበር። በተጨማሪ በአስራ ዘጠኝ አርባ ስምንት ኃይለ ሥላሴ ከዛ ከቅድም ዶክተር ተበጀ ካለው ክስተት ከአመፁ በኋላ የቀዳማይ ወያኔ ከሚባለው አመፅ በኋላ ራያን ሁለት ቦታ ከፍለዋታል። ራያ እና አዘቦ፣ ራያ እና ቆቦ ተብሎ እንዲከፈል ተደርጎ እንደውም ቅድም የደብዳቤ ሲያነሳ ትዝ ያለኝ የራያ አዛውንቶች እንደዚህ ትልልቅ ሽማግሌዎች ሰባት በደንብ የሚታወቁ የተከበሩ ሽማግሌዎች ደብዳቤ ጽፈው ይሄ መከፈል የሌለበት ህብረተሰብ ነው፣ ትግራይ ውስጥ መሆን አለበት ብለው ጽፈው ለወቅቱ ሽማምንቶች ደብዳቤ እንዳስገቡ ላይ አሁን አላስታውሰው መጽሐፍ ላይ አንብቤ አለሁኝ። በጣም ውስብስብ የሆነ በወቅቱ የነበረው የዓለም ሁኔታ ደግሞ ማስታወስ አለብን። ሁልጊዜ ሀያላኖች ኃይላቸው ተጠቅመው የሚስፋፉበት፣ በነገራችን ላይ አሁንም ራሱ አይነቱ ይለወጥ እንጂ እንደዛ ነው የምናየው፣ በተለይ አፍሪካ ውስጥ። አሁን ተነስተን ስንተረጉመው ሁልጊዜ በኔጌቲቭ ብቻ ባናየው ባይነኝ፣ ይሄ ዳይቨርስ የሆነ ህብረተሰብ የተፈጠረ በዚሁ ምክንያት መሆኑን ማስታወስ አለብን ለማለት ነው እዚህ ላይ። ምናልባት ይሄ የራያ ጉዳይ ቅድም አጼ ዮሐንስ ብሎ አንስቶ ነበር። አጼ ዮሐንስ እነሱ ያኔ ወቅቱ የነበረውን የኢትዮጵያ ሁኔታ ሁላችንም እናውቀዋለን። ከአጼ ቴዎድሮስ ሞት በኋላ ኢትዮጵያን አንድ ለማድረግ ከፍተኛ ጥረት ካደረጉ ንጉስ አጼ ዮሐንስ ናቸው እና ንጉሶች ከመጀመሪያ ሲነሱ አካባቢያቸውን እያጠሩ ነው የሚሄዱት። በየአካባቢ ያሉት መሳፍንቶች፣ መኳንቶች የሚቃወሟቸውን እያንበረከኩ ነው የሚሄዱት። ስለዚህ አጼ ዮሐንስ ልማለውን ራያን ለመጨፍለቅ ኢትዮጵያ አንድ ማድረግ የተነሱ ሰው ናቸው እና በዛ አካባቢ አጼ ዮሐንስ ይንቀሳቀሱ ነበረ። ምክንያቱም የእሳቸው ተከታዩም ነበሩ የራያ ሰዎች። ስለዚህ አጼ ዮሐንስ ለመጨፍለቅ ወይም ደግሞ ራያን ለማንበርከክ ያደረጉት ጥረት የሚባለውን ሃይማኖት አንዱ ማስረጃ ተነስቷል። ሃይማኖት እንግዲህ እስልምና ራያ ላይ አይደለም የተጀመረው። የደዋና ይሄ የኦሮሞ ምልክትነቱን አንዱ ሃይማኖት ነው ብሎኛል። ግን ሃይማኖት ራሱ የስልምና ሃይማኖት የትኛውም የኢትዮጵያ መሬት ከዚያም በዓለም ላይ ያለ አንዱ ትልቅ እምነት ነው። ስለዚህ ምልኩት ሃይማኖት ነው ብለው እኔ ትንሽ የሚያስቸግር ይመስለኛል። ባለው ሁኔታ ላይ ብንናገር ቆንጆ ነበረ። የራስ አሉላ ዞቡን ላይ ያሉትን እንደነ ራማ እና የትግሬ ቀበሌ የሚባሉት ህዝብን ለማስፈር ዞቡን ላይ አይደለም ይሻለው ወደ አሞገደር ስነ ታች ዋጅ አካባቢ ያሰፍሮ ነበረ። በማስፈር ደረጃ ከሆነ ግን በወቅቱ ከነበረው ስትራቴጂክ ቦታዎች በመጠቀም አካባቢያቸው ነው ሀገራቸው ነው። ስለዚህ እዛ መቀመጣቸው ልክ እንደ ሰፋሪ መቆጠሩ ትንሽ የሚያስቸግር ይመስለኛል። በሌላ በኩል በተለይ የመጀመሪያ ወያኔ ላይ ትንሽ መናገር እፈልጋለሁ። የመጀመሪያ ወያኔ ስነሳ አጼ ኃይለ ሥላሴ ከማይጨው ጦርነት ከሸሹ በኋላ በአስራ ዘጠኝ ሰላሳ አምስት ነው የተጀመረው። ሲጀመር በራያና እንዳለው በዋጀራት ነው ሲጀምር፣ ሁለት መፈክሮች ይዘው ነው ዝባን ገረብ፣ አዲ ቃንጪ። ይሄ እንግዲህ አማርኛ አይደለም ወይም ኦሮምኛ አይደለም ወይም አገብኛ አይደለም ትግርኛ ነው። ዝባን ገረብ ማለት በወንዝ አምላክ። ምክንያቱም ያኔ በኃይለ ሥላሴ አምላክ እንዳይሉ ራዕይ ስላት አቋም ስለተነሱ በእግዚአብሔር በአምላክ እንዳያነሱ፣ ደግሞ ሙስሊሙም ያ ስላለ አላህ እንዳይሉ፣ ደግሞ ክርስቲያኑ ራያ ስላለ ለሁሉም የሚያግባባ ወንዝ ነው። ስለዚህ በወንዝ አምላክ እንበል። ምክንያቱም ወንዝ አንደኛ ከብቶቻችን ውሃ ጠጥተው የሚያርፍበት ነው። እኛ ስብሰባ የምናደርግበት ቦታ ነው። ስለዚህ ለሁላችን መቀባ በወንዝ ነው። በወንዝ አምላክ አሉ አድ ቀንጭ ማለት ደግሞ ሁሉም እኩል ማለት ነው፣ በእኩልነት ማለት ነው። ስለዚህ ያን ይዘው የራያ ህዝብና የባጀራት ህዝብ በአጽ ያለስላሴ ውጊያ ጀመሩ። ከዛ እንደርታ የክልተ አውላዕሎ ህዝብ ተከተላቸው እስከ መቀደ ድረስ በረሱ መቀደም ተቆጣጠሩ። ያን የትግራዋይነት ስነበራ ባይኖራቸው ወደ መቀዳ አይደለም የሚሄዱት። ወይ ወደ ደሴ ሄድ ነበር፣ ወይ ወደ ሌላ ቦታ ሄድ ነበር፣ ወይ ባሉበት መንቀሳቀስ ይችሉ ነበረ። ስለዚህ ያንን ስሜት ይዘው ታግለው መቀደር ከደረሰ በኋላ አፄ ኃይለ ስላሴ ከእንግሊዝ ቦታ ባገኙት እርዳታ ህዝቡን በአየር ጨፈጭፉት እና ከእሳቸው ጋር የነበሩ የሃይማኖት አባት የተባሉ ግብጻዊ በአፄ ኃይለ ስላሴ ላይ የዘመተ ማንኛውም ሰው ቢሞት ቤተክርስቲያን እንዳይቀበር፣ ተስካር እንዳይነሳበት ብለው ስላወጁ በተለይ ዋጅራት ህዝብ ይሄን በጣም ከፍተኛ እምነት ስላለው ያ የእሳቸውን አባባል ተቀብሎ ከጦርነቱ ውጭ ሆነ። ጦርነቱን በአፄ ኃይለ ስላሴ እስካተ ከተሸነፉ በኋላ እንዳለው ተበጀ የራያ መሬት በቀል አተቃልዶ ነበረ። ለምሳሌ እኔ በተወደድኩበት አካባቢ መሆኒ የትግራይ ህዝብና ለአጎብ አይደለም የተሰጠው ወይ ለላሳቶ አይደለም የተሰጠው። አጼ ኃይለ ስላሴ ሰላሳ ጋሻ መሬት ነበራቸው። ራስ አበበ አረጋይ መሬት ነበራቸው። አልጋ ዋራሽ መሬት ነበራቸው። ደጃት የማን የሚባሉት ገዥ መሬት ነበራቸው። ደጃ ትግዛው መሬት ነበራቸው። ሉራ ፍይ መንገሻ መሬት ነበራቸው። ስለዚህ ለእነዚህ መሳፍንትና መኳንንት ለመሬት ነው የተከፋፈለው እንጂ ከሰሜን ትግራይና ከዋግ የመጣ እኔ በማውቀው አካባቢ እንደዚህ አይነት እደላ አልነበረን። በህዝቡ ላይ ግን እንደ አይነት ጭካኔ በተመላበት ህዝቡን አፈናቅለው ልክ እንደ ደቡቡ ጭተኛ አድርገው ከራሳቸው ከአጼ ኃይለ ስላሴ ጀምሮ ከልጃቸው ጀምሮ ለሁሉ መኳንንቶች እና መሳፍንቶች አከፋፍለው ነበር ያንን መሬት። ስለዚህ ያንን መሬት ሲከፋፈል የተደረገው ህዝብን በውለታ መንገድ ኦፍኮርስ ጦርነትን ካሸነፍ በኋላ ለራያ እሱን ብቻ አይደለም ያደረጉት፣ ያስላለ ከየትኛው አካባቢ ከላስታ ቢሆን ከሰሜን ወሎ ቢሆን ከየትኛው አካባቢ ለሚመጣ ራያ ላይ ሄደው እንዲዘምቱ ዘምተው ከዘመቱ በኋላ ያገኙትን ንብረት ለራሳቸው እንዲያደርጉ ብሞቱ ደግሞ መንግስት ካሳ እንደሚከፍላቸውና ተስካር እንደሚያነስላቸው ተደርጎ ተነግሯቸው ነበረ። ቅድም ተበጃለው ነገር አለ ከራያ ለመቅጣት ከሰሜን ትግራይና ከላስታ ሰው እንዲሰፍር ተደርጓል የሚል። አሁን ይሄ መሬት ላይ ያለ መሆን አለበት። አሁን ለምሳሌ መሆኒ ቀለማ ወያነ ከተካሄደበት ትልቁ ቦታ መሆን ነው። እና መሆን አካባቢ በየትኛው ቀበሌ ከየትኛው ወይ ከሰሜን ትግራይ ወይ ከላስታ የሰፈረ ህዝብ የትኛው አካባቢ አለ? እኔ እንግዲህ ተወልጄ የማድረግ ብቻ ሳይሆን በስራ አለምም ነበርኩበት እዛ አካባቢ አንድም በተለይ በገጠሩ አካባቢ ከራያ ሰው ውጭ ከሰሜን ትግራይ ወይ ከላስታ የሰፈረ ሰው የለም። በማካካሻ ተብሎ ወይም ደግሞ እንደ ውለታ ተቆጥሮ የሰፈረ ሰው ካለ ተበጀ ከጥናቱ ብነግረኝ ደስ ይለኛል። በሌላ በኩል ለምሳሌ እኔ ተወልጄ ያደኩበት መሆን ነው ስል አያቶች ከተማው አካባቢ ነበሩ። ነገር ግን መሬቱን ሲቀልቀላል ቀላል ትባል ማለት ለእነ አጼ ኃይለ ሥላሴ እና ቅድም የጠቀስኳቸው ሰዎች ስትሰጥ አጠቃላይ መንደሩን በሙሉ ተቃጥሎ ወደ ታች ወደ ቱሉላ፣ ወደ ማቻረ፣ ወደ ዋርግዋ አዳዳ ምናምን የሚባል መንደሮች እንደሄድ ነው የተደረገው። ትላልቅ መኳንንትና መሳፍንት ውጭ ከሰሜን ትግራይ ይሁን ከላስታ መጥቶ የሰፈረ ሰው ያለ አይመስለኝም። እና ጥናት እና ጥና መሬት ላይ ያለውን ሀቅ አገናዝበን ቢሆን ጥሩ ይመስለኛል። ከዛ ቀጥሎ ይሄ የአስራ ዘጠኝ አርባ ዘጠኝ ዓመተ ምህረት ራያ ሁለት ቦታ ላይ ሲከፍሉ አንዳንዶቹ የሚሉት እንዲያውም ለአልጋዋ ራስ ለማስደሰት ተውሎ ለራስ ይባባ ብለው ራያን ሁለት ቦታ ላይ ከፈሉት ነው የሚባለው። ግን በሌላ በኩል ደግሞ የምንነገረው እኔ የማምንበት መቀጣጫ ይሄ ራያ አንድ ቦታ ላይ እንደገና ያለፈውን ቅጣት አጽ ስላሴ ስላላረካቸው በሌላ ወኩን ፖለቲካልም ትግራይንም ለማዳከም ራያን ሁለት ቦታ እንደከፈሉ ነው በእኔ እምነት። ስለዚህ ሁሌም የምናገረው አሁን ረዋት ነበረ ከዛ ኋላ ሰፈረ የሚባል አባባል በታሪክ ተበጀም ታሪክ ሰው ነው ኢትዮጵያ ውስጥ ያለው ካለ አገው ውጭ በሙሉ እንግዲህ ወደምጣበት አካባቢ ማለት ነው ልናደርግ ነው ልንመረምር ነው ማለት ነው ወደማንፈታው ችግር ውስጥ እንገባለን። ስለዚህ ራያ ቦታ ላይ ባናንጥላጥለው ቆንጆ ነው። የትም ቦታ ያለ ነው ይሄ ነገር። ስለዚህ በዛ በኩል ብናየው ጥሩ ነው ለማለት ነው። ያመሰግናለሁ። ተርተበጀ በዚህ ላይ የሚያጠያ ያሉት ወይዘሮ አስቴር እና አቶ በረየ በተነሱት አንድ ሁለት ነጥቦችን ብዬ አንዱ ቅድም ሰፈራ ከሰሜን ከደቡብ ሰፈሩ ስል ሰዎች መጥ የሆኑ ለማለት ሳይሆን ባባሌ ከተለያየ ቦታ የመጡ ሰዎች የተለያየ ባህልና ወግ ያላቸው ሰዎች በታሪክ ሂደትና በጊዜ ሂደት ራያ የሚለውን ማንነት ፈጠሩ ለማለት እንጂ አንዱ መጤ አንዱ ነዋሪ ነው ለማለት አይደለም። አንዱ ነጥብ ይሄ ነው። ሁለተኛ መሬቱን በተመለከተ ሁለት ሶስተኛው መሬት ነው ለመንግስት የተሰጠው መንግስት ከወሰደ ሁለት ሶስተኛ መሬት ውስጥ ባለስልጣናት ያስቀሩትን አስቀረተው የተረፈውን ግን ለዋግና ለትግራይ ሰዎች ብቻ ነው የሚለው እንዳውም ደብዳቤው ለዋግና ለትግራይ ሰዎች ብቻ እንዲሸጥ ነው የሚለው እንግዲህ ተሽጧል ወይ እነማን ገዙት የሚለው ሌላ መሬት ላይ ያለ ጥናት የሚያስፈልግ ነው እኔ እያነያልኩ ያለሁት አዋጁን ነው አዋጁ በሀገር ግዛት ሚኒስቴር የርስት ክፍል ውስጥ የተገኘው አዋጅ የሚያሳየው መሬቱ በዛ መልኩ ሁለት ሶስተኛው በመንግስት ተይዞ መንግስት ከያዘው ውስጥ ለትግራይና ለዋግ ሰዎች በተገቢው መንገድ እንዲሸጥ ይላል ነው ሶስተኛው ነጥብ የማነሳው ግን የራያ ሰው ምናልባት በሂደት ለሁለት ተከፈለ ስንል የራያ መሬት ለሁለት ተከፍሎ ወደ ግማሹ ወደ ወሎ ግማሹ ወደ ትግራይ ሄደ ስንል ምናልባት አድማጭ ከዛ በፊት ሙሉ በሙሉ ለትግራይ ነበሩ የሚል የተሳሳተ መረጃ እንዳይዝ እሱን ማስተካከል እፈልጋለሁ። እሱ ምንድን ነው እንዳልኩት እስከ አጼ ዮሐንስ ድረስ የራያ ሕዝብ በራሱ ሉባ ነበር የሚተዳደር። ስለዚህ ማንኛውም አካል ገዝቶ ታያቅ። ከአጼ ዮሐንስ በኋላ ግን አጼ ምኒልክ ሲመጡ ለሁለት ነው የተከፈለው። ካላውሃ እስከ ዋጃ ያለው ለራስ ወሌ ተሰጥቶ ለየጁ ስር ሆነ። ከዋጃ እስከ ዋጅራት ያለው ደግሞ ለደጃች ተድላ ተሰጥቶ ትግራይ ባላባት ደጃች ተድላ ለሚባሉ ለሳቸው ተሰጥ። አጼ ምኒልክ ሄደው ልጅ እያሱ ሲመጡ ግን ራያ ለሶስት ነው የተከፈለው። የደቡብ ክፍል ለየጁ፣ የመካከለኛው ክፍል ለዋግ፣ የሰሜን ጫፉ ለትግራይ ባላባቶች ነው የተሰጠው። ልጅ እያሱ ሂደው የንግስት ዘውዲቱ መንግስት ሲመጣ ራያ ለአራት ነው የተከፈለው። ደቡቡ ካላውሃ እስከ ቆቦ ያለው ላስፋ ወሰን ወሎ የእጁ ገባ። መሀል ራያ ዋጃ አካባቢ ያለው ማለት ነው ለራስ ካሳ ለላስታ ባላባቶች ተሰጠ። ከዳዩ እስከ ዋጃ ያለው ለዋክሹም ከበደ የዋግ ባላባት ተሰጠ። ሰሜን ጫፍ ያለው ለደጃች ዋህድ ወራሾች ለትግራይ ባላባቶች ነው መሬት ተሰጠው። ስለዚህ ንግስት ዘውዲቱ አልፈው ኃይለ ስላሴ ሲመጡ ግን አጼ ኃይለ ስላሴ የአጼ ዮሐንስን ተወላጆች በታማኝነት ለመያዝ ሲሉ ለአጭር ጊዜ ለአጭር ጊዜ ከአስራ ዘጠኝ ሀያዎቹ መጨረሻ ጀምሮ ጣሊያን እስከሚገባበት ጊዜ ድረስ ለትግራይ ተይዟል። ያቺ እንግዲህ አጼ ኃይለሥላሴ ስላሴ በአስራ ዘጠኝ ሀያዎቹ መጨረሻ ጀምሮ ጣሊያን የገባበት በጣም አጭር ጊዜ። ከዛ በኋላ ጣሊያን ሲገባ አምስት አመት ራያ የትግራይ ፓርት ሆኖ የትግራይ አካል ሆኖ በኤርትራ ነበር የሚተዳደር። ለአምስቱ አመት ራያ ለሁለት ተከፈለ ሲባል ልክ ሁሉም በትግራይ ስር ቆይቶ ኋላ መንግስት ግማሹን ወደ ወሎ የወሰደው አይነት እንዳይመስል ነው። በሂደቱ ለተለያየ ባላባት እየተሰጠ ነው የነበረው። አንድም ቀን ግን የትግራይ ባላባቶች ራያን ከአስር አመት በላይ አስተዳድሮ ታያውቁ። የመካከለኛው መንግስት በተቀየረ ቁጥር ሁልጊዜ የራያ ይዞታ ይቀያየራል። ይህን ለማስመር ፈልጌ ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us.